ተቀማጭነታቸው በሮም ከተማ የሚገኙት የተባበሩት መንግስታት የሰብአዊ እርዳታ ኃላፊዎች በኢትዮጵያ ድርቅ ያጠቃቸውን አካባቢዎች ጎብኝተዋል። በትግራይ እየተሰራ ያለውን የእርከን እርሻ ስራ የሚበረታታ በማለት በሶማሌ ስለተከሰተው ድርቅን በሚመለከት ግን የዓለም ምግብ ድርጅት በምህጻረ ቃሉ የፋኦ ዋና ዳይሬክተር ዦዜ ግራዚያኖ ዳ ሲልቫ ያሰሙት ምንም አረንጓዴ ነገር አላየንም። ይህም ሆኖ ከብቶች አሉ። የግመሎች ፍየሎች፣ በጎችና የላሞች መንጋዎች አይተናል። ነገር ግን ካየናቸው ላሞች ምግብ ብናቀርብላቸው በእግራቸው እንኳን መቆም ያልቻሉ ነበሩ። ምክንያቱም የሚመገቡት አንዳችም ነገር ባለመኖሩ ነው። አሁን ግን አልሚ የሆነ ከሸንኮራ አገዳ የተደባለቀ ምግብ እየቀረበላቸው ነው። የድርቁን ሁኔታ በቀላሉ ማየት የሚገባ አይደለም። አካባቢው ከዚህ ያንስራራ እንደሆነ የሰራነው አጥጋቢ ነው ማለት አያስችልም። ገና ነን። ለእኛ አዲስ የሆነብን ውሃ ፍለጋ መጓዛቸው ነው። እንደ አርሶ አደር ውሃ የሚያስፈልጋቸው አይነት አይደለም። ምክንያቱም ዘላኖች ናቸው። በአካባቢዎቹ የተወሰኑ ቦታዎች የውሃ አቅርቦት አስፈላጊ ይሆናል። በዓለም አቀፍ የምግብ ፕሮግራም ድርጅት በምህጻረ ቃሉ ኤፍፒ በኩል ዋና ስራ አስፈጻሚው ዴቪድ ቤዝሌ ድርጅታቸው የተጋረጠበትን ችግሮች በመጠቃቀስ ያሰሙት እኛ ሶስታችን በጋራ ሆነን በበለጠ የእርዳታ ጫና ማድረግ ይኖርብናል። አሁን ባልነንበት ደረጃ ዓለም በመላ በችግሮች አረንቋ ውስጥ ነው የምትገኘው። ባለፉት 30 45 ዓመታት የዓለም ሕዝብ በምን ያህል እንዳደገ ትረዳላችሁ። ተከስተው የነበሩ የረሃብ ሁኔታዎች በባለሙያዎች ተሳትፎ እየቀነሰ ሄዷል። የሰብአዊ እርዳታ ተቋማት ያለሰለሰ ጥረት በማድረጋቸው ነው። እዚህ በኢትዮጵያ ውስጥም እንደተሰራው ማለት ነው። በመጨረሻዎቹ ሃያ አምስት ዓመታት የረሃቡ ሁኔታ በአምሳ በመቶ ቀንሷል ማለት ይቻላል። ከአምስት ዓመታት ወዲህ ግን በሌሎች ሀገሮች ሰዎች በራሳቸው ምክንያት ግጭትና ጦርነት ቀስቅሰዋል። ይህ የረሃብ ምንጭ ሆኗል። ለምሳሌ ሶርያን እዩ። በየዕለቱ አራት ሚሊዮን ህዝብ ነው እየቀለብን ያለ ነው። ኢራቅና የመንን ከጨመርን ስድስት ሚሊዮን ህዝብ ነው በየዕለቱ እየቀለብን ያለ ነው። እንግዲህ ለሌሎች ተጨማሪ ምግብ ለማቅረብ በቂ ገንዘብ የለም። የደቡብ ሱዳን ሁኔታ በየቀኑ እየተባባሰ ያለ ነው። ከዴሞክራቲክ ኮንጎ መካከለኛው አፍሪካ ይህንን ሁሉ ስተመለከቱት ኢትዮጵያ እድለኛ ናት። አነስተኛ በጀት ቢኖርም በያለበት ጥቁር ደመና ቢያጠልም ኢትዮጵያ ከዚያ አረንቋ ብትላቀቅ የስኬት ተምሳሌት ትሆናለች። በመጨረሻም በድርቁ ሳቢያ ለረሃብ የተጋለጡ አሉ ወይስ የሉም ለሚለው ጥያቄ ለዶቼ ቬለ የገለጹት የዓለም አቀፍ የግብርና ውጤት ማስፈ ማስፋፊያ የኢፋድ ፕሬዚዳንት ጂልበር ሁግቦ ናቸው። በስፍራው ያለው ሁኔታ በጣም ከባድ ነው። በቁም ነገር መታየት ያለበት ነው። የተባበሩት መንግስታት ባለሙያዎች አሉ። እኛ የዚህ አካል ነን። የረሃብ ሁኔታ ተከስቶ ቢሆን ኖሮ የተባበሩት መንግስታት ድርጅት ኃላፊነቱን ይወስድ ነበር። ጌታቸው ተድላ ኃይለ ጊዮርጊስ ለደች ብለ ራዲዮ ከአዲስ አበባ